ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ወደንም ጠላንም የዚህ ክፍለ ዘመን እድገት የሚገኙ ከአፍሪካ ነው። እስከ ቅርብ ጊዜ የኢትዮጵያ ኢንቨስትመንት ጽሕፈት ቤት ኃላፊ የነበሩትንና በዩናይትድ ስቴትስ አዲሱ የኢትዮጵያ አምባሳደር ሆነው የተሾሙትን አቶ ፍጹም አረጋን ድምፅ ነው የሰማችሁት። ዝርዝሩን በዕለቱ አብይ ርዕስ ይዘናል። የኢትዮጵያ ሙስሊም ማኅበር ተቋማዊ ለውጥ የጋራ ኮሚቴ የጥናትና መፍትሄ አፈላላጊ ኮሚቴዎች እንዲሁም መጅሊስ መካከል የነበረውን አለመግባባት ይፈታል የተባለውን ጥናት ውጤት ማጠናቀቁን አስታወቀ። በዚህም ላይ ዘገባ አለን። በመጽሔቱ ክፍለ ጊዜ ይቀርባለን። በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ያተኮሩ ቅንብሮችም በሁለተኛው አጋማሽ ይቀርባሉ። ጤና ስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ የካቲት 7 2011 ዓ ም ስርጭታችን ጋር አስተናጋጆቻችሁ እኔ ሰለሞን ክፍሌና አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና። የዩናይትድ ስቴትስ መንግሥት አዲሱን የኢትዮጵያ የጤና ፋይናንስ ማሻሻያ ፕሮግራም ይፋ አድርጓል። ፕሮግራሙ ለሚቀጥሉት አምስት ዓመታት የሚቆይ ሲሆን በዩናይትድ ስቴትስ መንግሥት ዓለም አቀፍ ልማት ኤጀንሲ ዩ ኤስ ኤ አይዲ በኩል በሚደረግ አርባ ሚሊዮን ዶላር ድጋፍ የሚከናወን ነው። ዛሬ ይፋ የተደረገው ፕሮግራም የኢትዮጵያ መንግስት አጠቃላይ የጤና አገልግሎት ሽፋንን ለሁሉም ዜጎች እንደ አውሮፓውያኑ የዘመን አቆጣጠር በ2035 ዓ ም ለማዳረስ የያዘውን እቅድ ይረዳል ተብሏል። በዩኤስኤአይዲ እና ጤና ጥበቃ ሚኒስቴር ትብብር የሚካሄደው ፕሮግራም የፖሊሲና የፋይናንስ ለውጦችን በማጠናከር የሕዝብና የግል ተቋማት ጥራቱ የተጠበቀ የመጀመሪያ ደረጃ የጤና አገልግሎት ለዜጎች እንዲሰጡ ያስችላል። በፕሮግራሙ መክፈቻ ላይ የተናገሩት የጤና ጥበቃ ሚኒስትር ዴታ ሊያ ታደሰ የጤና ፋይናንስ ማሻሻያ ፕሮግራሙ ከሀገሪቱ የጤና ስትራቴጂካዊ ዓላማዎች ጋር አብሮ የሚሄድ ነው ብለዋል። ባለፉት ዓመታት በማኅበረሰብ ተኮር የጤና መድህን አገልግሎት 20 ሚሊዮን የሚጠጉ ኢትዮጵያውያንን ተጠቃሚ በማድረጋቸው ሁሉም ኩራት እንደሚሰማው የገለጹት የዩኤስኤአይዲ ኢትዮጵያ ሚሽን ዳይሬክተሯ ሌዝሊ ሪድ በበኩላቸው ከፍተኛ ጥራት ያለው የጤና አገልግሎት መስጠት በጤና ተቋማት እጅግ አስፈላጊ መድኃኒቶችና መሳሪያዎች እንዲገኙ ማድረግና በተለይ አቅም የሌላቸው ዜጎች የጤና መድህን እንዲኖራቸው በተመጣጣኝ ዋጋ ማረጋገጥ ይገባል ብለዋል። የጭላሎ ተራራ ደን በእሳት እንዲቃጠል ያደረገው ግለሰብ በሰባት ዓመት ጽኑ እስራት እንዲቀጣ የተፈረደበት መሆኑን የተለያዩ የአገር ውስጥ መገናኛ ብዙኃን ዘገቡ። የጭላሎን ፓርክ ደን ለጊዜው ካልተያዙ ሁለት ግለሰቦች ጋር በመሆን ባለፈው ጥር 23 2011 ዓ ምት ከሰዓት በኋላ 11 ሰዓት ላይ በእሳት እንዲያያዝ ማድረጋቸውን አቃቤ ህግ በክሱ ጠቅሷል። ሁለቱ ተጠርጣሪዎች ለጊዜው ሲሰወሩ ተከሳሹ በአካባቢው ነዋሪዎች እጅ ከፍንጅ መያዙም ተገልጧል። ተከሳሹና ግብረ አበሮቹ በለኮሱት እሳት ከ800 ሄክታር በላይ ደን መውደሙን በመግለጽ አቃቤ ሕግ በጥዮ ወረዳ ፍርድ ቤት ክስ መመስረቱም ተመልክተዋል። ለሦስት ቀናት የዘለቀውን የእሳት ቃጥለው የአካባቢው ነዋሪዎች ለማጥፋት ተረባርበዋል። እሳቱን ለማጥፋት የሰው ኃይልን ጨምሮ ከ210 ሺህ ብር በላይ ወጪ ተደርጓል። አቃቤ ሕግ አቶ ኢሳያስ ዳኛውን በአዲስ የሙስና ወንጀል ጠርጥሬያቸዋለሁ ሲል ለፌዴራሉ ከፍተኛ ፍርድ ቤት አመልክቷል። ተጨማሪ የምርመራ ጊዜ እንዲሰጠውም ጠይቋል። የተጠርጣሪ ጠበቃ ጥያቄውን ተቃውሟል። ፍርድ ቤት በ50 ሺህ ብር ዋስ እንዲፈቱ ወስኗል። መለስካቸውን ዝርዝሮ ዝርዝሯአለሁ አቃቤ ሕግ አቶ ኢሳያስን ጠርጥሬያቸዋለሁ በሚለው የክስ ማመልከቻው እንዳተተው ከ2001 ዓ.ም እስከ 2005 ዓ.ም በነበረው ጊዜ የኢትዮጵያ ቴሌኮም ኤምዲፒኦ የተሰኘ ዘርፍ ዳይሬክተር ሆነው ሰርተዋል። በዚህ ወቅት ኢዴ ከተባለ የውጭ ድርጅት ጋር ያለ ጨረታ የተፈጸመ የስራ ውል ተፈራርመዋል። በዚህም የስራ ውል ተፈጽመዋል ከተባሉት ወንጀሎች ለተወሰኑ ሠራተኞች በሰዓት ከ125 እስከ 150 የአሜሪካ ዶላር እንዲከፈላቸው አድርገዋል የሚል ነው። በዚህም ተጠቃሽ ሠራተኞች 409495 የአሜሪካ ዶላር ያልተገባ ጥቅም አግኝተዋል የሚል ነው። ለዚህም አንድ ምስክር እንዳለው እና ሌሎችም ማስረጃዎች እንዳሉት በመግለጽ ተጨማሪ ማስረጃዎችን ለማሰባሰብ እና ምርመራ ለማድረግ የ14 ቀን ተጨማሪ ምርመራ ጊዜ እንዲሰጠው አቃቢ ህግ ጠይቋል። የተከሳሽ ጠበቃ በበኩላቸው ይህን አዲስ ክስ ተቃውመዋል። ጠበቃው አቃቤ ህግ ደንበኛቸውን ለዘጠና ሶስት ቀን ያህል አስሮ ጉዳያቸውን ሲከታተል ቆይቶ ዛሬ ይህን አዲስ ጉዳይ ለምን እንዳቀረበው ፍርድ ቤቱ ይገነዘበዋል የሚል እምነት እንዳላቸው ገልጸዋል። ቀጥለውም ደንበኛቸው ቀጥለውም ደንበኛቸውን እንደገለጹላቸው ከሆነ ይህን ውሳኔ ከቦርድ ውሳኔዎች በራሳቸው ሊሰሩት እንደማይችሉም በወቅቱም የቦርድ አባላት ከነበሩት መካከል የዛሬውን የሀገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድን ዶክተር ዶክተር ደብረጽዮን ገብረ ሚካኤልን በስም ጠቅሰዋል ስለሆነም አቃቢ ህግ የጠየቀው ሊፈቀድለት አይገባም ደንበኛችን በዋሶ ነው በውጭ ጉዳያቸውን ይከታተሉ ሲሉ አመልክተዋል ፍርድ ቤቱ የሁለቱንም ወገን ክርክር መርምሮ ዛሬ በሰጠው ትእዛዝ መሠረት የአቃቢ ህግን ጥያቄ ውድቅ አድርጎ አቶ ኢሳያስ ዳኘው በ 5 ሺህ ብር ዋስትና እንዲፈቱ ወስኗል አቶ ኢሳያስ ዳኘው ከዚህ ቀደም በተጠረጠሩበት የሙስና ወንጀል የአንድ መቶ ሺህ ብር ዋስትና ሲዘው ጉዳያቸውን በውጭ ሆነው እንዲከታተሉ ተወስኖላቸው እንደነበረ ይታወሳል። ይህ ውሳኔ እስከ ትናንትና ድረስ በአቃቢ ህግ የይግባኝ አቤቱታ ታግዶ የቆየ ቢሆንም ዋስትናው እንደገና መጽደቁ አይዘነጋም። አቃቢ ህግ በዛሬው የፍርድ ቤት ውሳኔ ላይም ይግባኝ እንደሚል ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። ከትላንት በስቲያ በሀረሩ ጀጉላ ሆስፒታል ውስጥ የሚገኘውና በአንድ ተሽከርካሪ በከባድ መኪና ተገኝቶ ወድቆ የነበረው የራስ መኮንን ሀውልት እየተሰራ መሆኑን ፖሊስ አስታወቀ። የሀረር ፖሊስ ህዝብ ግንኙነት ኃላፊ ረምዚ ሱልጣን በተለይ ለአሜሪካ ድምጽ እንደ ተናገሩት ሶስት ቦታ ተከፋፍሎ የነበረውን ሀውልት ቀድሞ ወደ ነበረበት ለመመለስ የኮንክሪት መሰረቱ መተከሉን አሁን ማምሻውን ገልጠውልናል። በአሁኑ ሰዓት በሀረር ከተማ እየዘነበ ያለው ዝናብ ስራውን ቶሎ እንዳይጠናቀቅ እንቅፋት ቢሆንም ዛሬ አልቆ ያድራል ነው ያሉት። የሕዝብ ግንኙነት ኃላፊው ሐውልቱ መፍረሱ እንደተሰማም ትላንት ለሐውልቱ ከሚቆረቆሩ አካላት፣ ከከተማዋ ነዋሪዎችና ከመንግስት ተቋማት የተወጣጣ ኮሚቴ ተዋቅሮ ወደ ስራ መግባቱን መዘገባችን ይታወሳል። አድማጮች፣ ይህ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በደቡብ ሱዳን የኢኢ ክፍለ ግዛት ባለሥልጣናት እንዳስታወቁት ግጭቶችን ሽሽት ባለፉት ሁለት ሳምንታት ከቤት ንብረታቸው የተፈናቀሉ ብዙ ሺህ ነዋሪዎች በአሁኑ ወቅት ያለ ምግብና ውሃ እየተሰቃዩ ናቸው። ስድስት ሺህ የሚሆኑ የአገር ውስጥ ተፈናቃዮች በአሁኑ ጊዜ የሚኖሩት ከየኢ ከተማ ውጪ በዛፎች ስር ነው ሲል የየኢ የእርዳታና መልሶ ማቋቋሚያ ኮሚሽን አስታውቋል። ሌሎች ደግሞ ድንበር ተሻግረው ወደ ኮንጎ ዲሞክራሲያዊ ሪፑብሊክ ሄደዋል ብለዋል። የኤኤ ክፍለ ግዛት ነዋሪዎች እየተፈናቀሉ ያሉት በመንግሥቱ ኃይሎችና በቶማስ ሲሪሎ በብሔራዊ አርነት ግንባር ሽምቅ ተዋጊዎች መካከል የሚካሄደው ውጊያ እየተባባሰ በመምጣቱ ነው። ወታደሮች ሲቪሎችን መግደላቸውን፣ ሴቶች መድፈራቸውንና መላ መንደሮችን ማቃጠላቸውን እማኞች ለአሜሪካ ድምፅ ራዲዮ ተናግረዋል። የሶማሊላንድ ከኢትዮጵያ ጋር ያላትን የንግድ ግንኙነት ለማሻሻል ያለሞ የአንድ ዓመት ፕሮጀክት እያለቀ ባለበት በአሁኑ ጊዜ ተጨማሪ እርዳታ የአገሪቱን የምጣኔ ሀብት ያሳድጋል፣ ለአውሮፓውያኑ የዘመን አቆጣጠር ከ2018 አንስቶውን ፈጣን ለውጥ እየታየ ባለበት በአፍሪካ ቀንድ ያላትን ስፍራ ያጠናክራል ብለው ተስፋ እንደሚያደርጉ ከፍተኛ ባለስልጣናት ተናገሩ። ከፕሮጀክቱ ጀርባ ያለውና ተቀማጭነቱን ለንደን ያደረገው ድርጅት በአሳለፍ ነው። ማክሰኞ መግለጫው የሶማሊላንድ የምጣኔ ሀብት ጉዳዮች መሪዎች የተዘጋጀው የልምድ ልውውጥና የምክክር ፕሮግራም በቅርቡ ይፈጸማል ብሏል። ይህ ለንግድና ለመዋለንዋይ ምደባ አስፈላጊነት የሚሰራ ድርጅት አላማ በዓለም ድሀ የሆኑ ሀገሮች ተጠቃሚ ሊያደርጋቸው የሚችል የንግድ ግንኙነቶችን እንዲያሳድጉ መርዳት ነው። እንደ ድርጅቱ ከ2018 ዓመተ ምህረት ጀምሮም ከኢትዮጵያ ጋር የምጣኔ ሀብት ስምምነቶችን ማበረታታት በሚቻልበት መንገድ ከሶማሊላንድ መሪዎች ጋር ሰርቷል። ምክክሩ በሁለቱ ወገኖች በኩል የንግድና ትራንስፖርት ስምምነቶች ረቂቅ ህግ እንዲዘጋጅ ማስቻሉም ተዘግበዋል። በመጨረሻም በዩናይትድ ስቴትስ የተወካዮቹን ምክር ቤት የተቆጣጠረው ዲሞክራቲክ ፓርቲ ፕሬዝደንት ዶናልድ ትራምፕን በመቃወም የዩናይትድ ስቴትስ ጦር ሰራዊት በየመን ለሚዋጋው ለሳኡዲ መሩ ኅብረት ሲሰጥ የቆየውን ወታደራዊ እርዳታ ለመቁረጥ ድምፅ ሰጥቷል። ውሳኔው ያለፈው 248 ለ177 በሆነ ድምፅ ብልጫ ሲሆን፣ ምክር ቤቱ ይህን ሕጋዊ ሥልጣን ሲጠቀም ለመጀመሪያ ጊዜ መሆኑ ነው። ዩናይትድ ስቴትስ በኢራን ከሚታገዙት የሁቱ ሽምቅ ተዋጊዎች ጋር ለሚፋለመው በሳውዲ ለሚመራው ጦር በአብዛኛው የሎጂስቲክና የመረጃ እርዳታዎችን ስትሰጥ መቆየቷ ይታወቃል። የየመኑ ጦርነት እንደ አውሮፓውያን ዘመን አቆጣጠር ከ2014 ዓ ም ወዲህ ብቻ ብዙ ሺህ ሲቪሎችን ገሏል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ይጠቃልላል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና ሰለሞን ክፍሌነን በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22፣ በ25 ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ የዕለቱ አቢይ ርዕስ በዩናይት ስቴትስና በአፍሪቃ የንግድ ግንኙነት ጉዳዮች ዙሪያ ያተኩራል። መለስካቸው አምሀ ነው ከአዲስ አበባ ያጠናቀረው ነው። ሰላሳ ሁለተኛው የአፍሪካ ህብረት የመሪዎች መደበኛ ጉባኤ ውሳኔ ከሰጠባቸው አያሌ ጉዳዮች መካከል የአህጉሪቱን ኢኮኖሚያዊ እድገት እንደሚያፋጥነው በሚነገርለት ነጻ የንግድ ቀጠናን የተመለከተ ነው። ይኸው የመሪዎች መደበኛ ጉባኤ እንደወሰነው ከሆነ የህግና ፍትህ ልዩ ኮሚቴ የአፍሪካ አህጉራዊ ነጻ ገበያ ቀጠና የሚያቋቁመውን ሰነድ የዛሬ ሶስት ዓመት ለሚሰበሰበው የአፍሪካ መሪዎች ጉባኤ እንዲያቀርብ በቅድ ተይዟል። ይህ የአፍሪካ ህብረት የመሪዎች መደበኛ ጉባኤ በተከናወነበት ወቅት በጎንም የተለያዩ ስብሰባዎች ሲካሄዱ ቆይተዋል። ከእነዚህም አንዱ የዩኤስ አፍሪካ የንግድና መዋለ ንዋይ መድረክ ነበረ። መድረኩ የአፍሪካን አህጉራዊ ነጻ ገበያ ቀጠና ውጥን የተመለከተው አዎንታዊ በሆነ መልኩ ነበረ። በአፍሪካ ህብረት የዩናይትድ ስቴትስ አምባሳደር ሜሪ ቤትስ ሌናርድ የነጻ ገበያው ቀጠና ለአህጉሪቱም ሆነ ለማንኛውም ተናጋጅ ወገን የሚሰጠውን ጠቀሜታ ለጋዜጠኞች አብራርተዋል። ዋናው ቁም ነገር አካባቢያዊ ወደሆነ የኢኮኖሚ ውህደት በቀረብን መጠን አህጉር አቀፍ የሆነ የነጻ ገበያ ቀጠና በተፈጠረ መጠን ዩናይትድ ስቴትስ ከአፍሪቃ ጋር የምትናገድበት ዘዴና ብልሃት ቀላልና ግልጽ እየሆነ ይሄዳል። የአምሳ አራት ሀገሮችን ወይም የብዙ አካባቢያዊ የንግድ ቀጠናዎችን ንግድ ህግጋትና ደንቦች እየመረመሩ በንግድ ለመሳተፍ ከመሞከር ይልቅ ለአሜሪካ መዋለንዋይ አፍሳሾች የሚቀለው ለአንድ አህጉራዊ ገበያ ህግጋትና ደንቦች መገዛት ነው። በዩኤስ አፍሪካ የንግድና መዋለ ንዋይ ፎረም ብዙ የአፍሪካና የዩናይትድ ስቴትስ ኦፍ አሜሪካ የግሉ ኢኮኖሚ ዘርፍ ታዋንያን መሪዎችና የመንግሥት ባለሥልጣናትም ተካፍለዋል። በዩኤስ አሜሪካ በኩል ከተገኙት አንዱ የኦቨርሲስ ፕራይቬት ኢንቨስትመንት ኮርፖሬሽን የአፍሪካ ዋና ዲሬክተር ወርቁ ጋቸው ናቸው። ወርቁ ጋቸው ድርጅታቸው በኢትዮጵያም ሆነ በመላው የአፍሪካ አህጉር ምን ለመሥራት እንደሚፈልግ ግልጽ አድርገዋል። we are here, um, actively looking for projects, looking for deals, uh, in Ethiopia and እዚህ የምንገኘው በኢትዮጵያም ሆነ በመላ አፍሪካ የምጣኔ ሀብት ብልጽግናንና ስራን ሊፈጥሩ የሚችሉ ፕሮጀክቶችን ለመቃኘትና ለመደገፍ ነው። ፕሮጀክት አፍሪካ ኢኒሽቲቭ የሚባል መርሃ ግብር ከፍተናል። በዚህ ውጥናችን በሶስት ዘርፎች ላይ እናተኩራለን። በሀብት አያያዝና አጠቃቀም የመረጃ ቴክኖሎጂ መስክ እሴት በመጨመር በአጋዥ አቅርቦቶችና አገልግሎቶች ወይም ሎጂስቲክስ እንዲሁም በማመላለሻና ማጓጓዣ ዘርፎች ነው። በእነዚህ ዘርፎች ላይ የምናተኩርበት ምክንያት ለምጣኔ ሀብት እድገት ከዋነኛ እንቅፋቶች መካከል መሆናቸውን ለይተን ስላወቅን ነው። ሚሌኒየም ቻሌንጅ ኮርፖሬሽን የተሰኘው ድርጅትም ሌላው የዩኤስ አሜሪካ መንግስት የግሉን ኢኮኖሚ ዘርፍ በመዋለ ነዋይ ለመደገፍ ያቋቋመው ድርጅት ነው። የዚህ ድርጅት ምክትል ፕሬዚዳንት ኬይ ኪም አዲስ አበባ በተዘጋጀው መድረክ ለምን እንደተገኙ ዘርዘር አድርገው አስረድተዋል። በተለይ ደግሞ ድርጅታቸው አዲስ ከሚመሰረተው የአህጉሪቱ ነፃ የንግድ ቀጠና ጋር ሊሰራ የሚችለው ስራ ሰፊ እንደሆነ ጠቁመዋል። በቅርቡ ኮንግረሳችን ባወጣው ህግ ሚሌኒየም ቻሌንጅ ኮርፖሬሽን አካባቢያዊ ውህደትን፣ አካባቢያዊ ንግድን ከሚያቀላጥፉ መርሃ ግብሮች ጋር ስምምነትን እንዲፈጥርና እንዲዋዋል ማዘዙን ለማስታወስ እፈልጋለሁ። ለእኔ እንደሚመስለኝ አፍሪቃ በንግድና በምጣኔ ሀብት ያላትን እምቅ ጉልበት በተለይ በአህጉራዊው የነጻ ገበያ ቀጠና አማካኝነት እውን በማድረግ ለሚሊኒየም ቻሌንጅ ኮርፖሬሽን ድጋፍ የተመቸ ጊዜ ነው። በዚህ መድረክ ላይ ከተገኙት የኢትዮጵያ መንግስት ከፍተኛ ባለስልጣናት መካከል በቅርቡ በዩናይትድ ስቴትስ ኦፍ አሜሪካ የኢትዮጵያ አምባሳደር ሆነው የተሾሙት አቶ ፍጹም አረጋ አንዱ ነበሩ። አምባሳደሩ ለቪኦኤ በሰጡት አጭር ቃለ ምልልስ ካነሱት አንዱ ጉዳይ አሜሪካ ከአፍሪካ ጋር የነበራትን የኢኮኖሚ ግንኙነት የቃኘ ነው። አሜሪካ በአጠቃላይ በአፍሪካ ላይ የነበራት ፖሊሲ ሌሎች የኤዥያ ሀገሮች ከሚከተሉት በጣም የተለየ እንደሆነ እናውቃለን። በቅርብ ጊዜ ይህንን ፖሊሲ ለመለወጥ እየሰሩ እንደሆነ በዚሁ አጋጣሚ ዛሬ እዚህ የምንገኝበት እንኳን መድረክ ኮርፖሬት ካውንስል ኦን አፍሪካ ከአፍሪካ ሕብረት ጎን ለጎን እንዴት አድርገን አሁን በቅርብ ደግሞ ዛሬውኑ ትላንት፣ ከትላንት ወዲያ በአፍሪካ ሕብረት መሪዎች ጉባኤ ላይ ሲመከርበት የነበረውን የአፍሪካን አንድ ገበያ መፍጠር ታሪፉን ምኑን የማንሳት እርምጃ ጋር ተያይዞ ምን አይነት እድል ሊመጣ ይችላል የሚል ከአሜሪካ የመጡ የፖሊሲ አውጪዎችም ባለሀብቶችም፣ እንዲሁም ከአፍሪካ የተገኙ ከፍተኛ የፖሊሲ አውጪዎችና ባለሀብቶች ጋር ምክክር እያደረገ ነው በተለያዩ ርዕሶች ላይ ና ይሄ የሚያሳየው ቀደም ሲልም የአሜሪካ መንግስት በአፍሪካ ላይ የተለየ አደረጃጀት ይዞ ገንዘብ ጭምር መድቦ ፕሮግራም ቀርጾ በአዲስ አቅም እየመጣ መሆኑ ይህም ሌላው ማሳያ ነው ስለዚህ ወደንም ጠላንም የዚህ ክፍለ ዘመን እድገት የሚገኙ ከአፍሪካ ነው ሌላው ክፍለ አለም ሌላው አህጉር ለምቶ የጨረሰ ስለሆነ እንደገና ደግሞ ኤጂንግ ፖፑሌሽን ስላለ ይህን በድፍረት ነው የምናገረው አፍሪካ ቀጣይ የእድገት ምንጭ ነች ይህን የዩኤስ አፍሪካ የንግድና ኢንቨስትመንት መድረክ ያዘጋጁት አፍሪካ ህብረት፣ ኮርፖሬት ካውንስል አፍሪካ እና በአፍሪካ ህብረት የዩናይትድ ስቴትስ ሚስዮን ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው አምሃን ለዘገባው እናመሰግናለን። መጽሔት ይቀጥላል። የኢትዮጵያ ሙስሊም ማኅበረሰብ ተቋማዊ ለውጥ የጋራ ኮሚቴ በጥናትና መፍትሄ አፈላላጊ ኮሚቴና መጅሊስ መካከል የነበረውን አለመግባባት ይፈታል የተባለውን ጥናት ውጤት ማጠናቀቁን አስታወቀ። በሰነዱ ላይ ውይይት ከተደረገ በኋላ በቅርቡ የምርጫ ሂደት ዝግጅት እንደሚደረግም ዛሬ በአዲስ አበባ ኡማ ሆቴል ውስጥ ኮሚቴው ገልጿል። ሙክታር ጀማል ዝርዝሩ አለው። የጋራ ኮሚቴው ሰብሳቢ ቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ለመገናኛ ብዙሃን በሰጡት መግለጫ የኢትዮጵያ ሙስሊም ማህበረሰብ ተቋማዊ ለውጥ የጋራ ኮሚቴ ባለፉት ስምንት ወራት ውይይቶችን አካሂዶ ሶስት ሰነዶችን ያጠናቀቀ መሆኑን ገልጸዋል። እነዚህ የኢትዮጵያ ሙስሊሞች ተቋማዊ የመመስረቻ ህግ የተቋሙ የመዋቅርና አደረጃጀት እና የእምነታዊ አስተምህሮት አንድነትና ልዩነት ላይ ያተኮሩ መሆናቸውን አስታውቀዋል። የጋራ ኮሚቴው በጠቅላይ ሚኒስትር አብይ አህመድ አማካኝነት መዋቀሩንም ገልጸው ለስራው ስኬታማነት ከሁሉም ወገኖች ጋር እየሰሩ መሆናቸውንም ተናግረዋል። የወሰዳችን እንደታታችን በትናንትናው በጠቅላይ ሚኒስትሩና ለተከበሩ ምክትል ሚኒስትሩ እንዲሁም ተከበሩ ምፋትሀት ባሉበት ስራችንን አቅርበንላቸው ልፋታችንን አመስግኖታል፣ አድንቀውታል። ስለ ሙስሊም ጉዳይ፣ ስለ መጅሊስ ጉዳይ ምናዘሬ እንዳለብን ጠብቅ ውይይት ተወያይተናል። የሰነዶቹ ዝግጅትና የመጅሊስ ህጋዊነት ህዝበ ሙስሊሙ ተወካዮቹን በነፃና ገለልተኛ መንገድ እንዲመርጥ መሰረት ይሆናልም ብለዋል። ሙፍቲ ሐጂ ዑመር ኢድሪስ ከተባለ በኋላ ወደ ምርጫ ሂደት ሊሄድ ይችላል። ምርጫው በምን መልክ መካሄድ አለበት? የምርጫ ኮሚቴ፣ አስመራጭ ኮሚቴ መቋቋም አለበት ወይ? የሆነ ኮሚቴ ሊያስመርጥ ይችላል የሚለው በዛ ጊዜ የተሰበሰቡ ቆላያዎችን መምህሮት የምመለከታቸው አካሎች እንወስቱ ሙበት ይሆናል የጋራ ኮሚቴው የመጅሊስ ተወካዮችን መፍትሄ አፈላላጊ ኮሚቴና ገለልተኛ ምሁራንን ጨምሮ በሰኔ ወር የተዋቀረ መሆኑን አስታውሰው፣ ልዩነቶችን በማጥበብ ላይ ሰፊ ሥራ መሰራቱን የጋራ ኮሚቴው ሰብሳቢ ቀዳሚ ሙፍቲ ሐጅ ዑመር ኢድሪስ ገልጸዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ፣ ከአዲስ አበባ። ሙክታር ጀማልን ለዘገባው እናመሰግናለን። አድማጮች አሁን ወደ ተከታዩ የመጽሔት ርዕስ ስናልፍ ወደ ወለጋ ያሻግረናል። በምዕራብ ወለጋና ከማሺ ዞን ረጅም ወራት ያስቆጠረ ግጭት በዘላቂነት እንዲፈታ ተቋርጦ የነበረ የህዝብ ለህዝብ የጋራ ውይይትና የባህላዊ እርቅ ስነ ስርዓት ተካሂደዋል ይለናል። በስነ ስርአቱ ላይ የታደሙ የሁለቱም ዞኖች ተወካዮች ዘላቂ ሰላም ለማስፈን የነበረው እንቅስቃሴ እንዲጀመር መግባባታቸውን ገልጦ ናኮር መልካ ከስፍራው ባጠናቀረው በዚህ ዘገባ ውይይቱ የተደረገው ከሁለቱ ዞን ስምንት ወረዳዎች የተውጣጡ ከአንድ ሺህ በላይ ተወካዮች በተገኙበት የምዕራብ ወለጋና ካማሺ ዞን አዋሳኝ በሆነው ኪዳኖ ኪንጊ በተባለ ስፍራ ነው። የሁለቱ ክልሎች የጋራ ሰላምና ልማት ማስተባበሪያ ጽሕፈት ቤት ኃላፊ አቶ ተሾመ ደሳለኝ ውይይቱ ተፈጥሮ የነበረውን ግጭት ለመፍታት የተዘጋጀ የጋራ ባህላዊ የእርቅ ስነ ስርዓት እንደሆነ ለቪኦኤ ተናግረዋል። ከዚህ በፊት አለመግባባቶች፣ ግጭቶች ተፈጥሮ ነበረ። ህዝቡ ለአምስት ስድስት ወራት ኖርማል ወይ ግንኙነቱን አቁሞ ነበረ። ይህንን ወደ ነበረበት ሰላም ነበረ የነበረውን ሰላም ማምጣት ነው ተመልሶ ማለት ነው። የሰላም እሴት ግንባታ የሁለቱን ክልል ባህላቸውን እሴታቸው ማዕከል አድርገን ባህላዊውን የግጭት አፈታት ባህላዊ የሰላም ግንባታ ስራዎችን የሚሰራ ውጤትም ተገኝቶበታል ማለት ነው። ተመሳሳይ ውይይት ከሁለት ሳምንት በፊት በምስራቅ ወለቃ እና በሎ ጃገንፎይ አዋሳኝ ቦታ ላይ መካሄዱን ያስታ ወሱት ኃላፊው ግጭትን ለማርገብ መልካም ተሞክሮ በመሆኑ የሁለቱን ዞኖች ሰላም ለማረጋገጥ ሌሎችን ቦታዎች ላይ ውይይቶች እንደሚቀጥሉ ጠቁመዋል። በዕለቱ ጥናታዊ ጽሑፍ ያቀረቡት የወለጋ ዩኒቨርሲቲ መምህር መላኩ ጌታውን በበኩላቸው ማህበረሰቡ ለዘመናት ያዳበረው የመደጋገፍ እና የመተባበር ባህል እንዳለው በጥናት አስደግፈው አብራርተዋል። ተካማሺ የመጡና አቶ ግራይ ጉደታ የተባሉ ተሳታፊ ተፈጥሮ የነበረውን ግጭት በእርቅና ይቅርታ በመፍታት የአብሮ መኖር እሴታቸውን እንደሚያስቀጥሉ ገልጸዋል። እነዚህ ህዝቦች በጋራ በአንድነት በማከባበር በመቻቻል በወንድማማችነት ሲኖር የነበረው ህዝብ ነው። ሰላም ሲኖር ሁሉ ነገር እንዳለ ሁላችን ለሰላም ዘብ መቆም ይጠበቅብናል። ስለዚህ ያለፈው ነገር ተከትለን ሳይሆን ለወደፊት በምን መልኩ ነው አብሮ እንደነበረ በጋራ ተቻችለን ሰላም ፈጥረን በይቅርታ ተላልፈን በአንድ ማማችና በዩቲ ማማች ለመኖር እንዴት መኖር እንደምንችል መነጋገር ነው ያለበት። በቅርቡ የተከሰተው ግጭት መንስኤ በሀገሪቱ እየታዩ ያሉትን ለውጦች የማይቀበል ኃይል የሚለኩሳቸው ናቸው ያሉት። ሌላው ተሳታፊ አቶ ሳሙኤል ገመዳ ሰላምን ማስጠበቅ ከሁሉም የሚጠበቅ ነው ብለዋል። ሀሊያ ከስቴል ፖለቲካ ወይ በእንዲህ አይነት ሁኔታ ተሰባስበን ሰላም ለማውረድ ስንሞክር በጣም ደስ ይላል። በዘመናዊም ሆነ ኋላ ቀር መሳሪያ ሰላምን ማምጣት አይቻልም። ሰላምን የሚያመጣው ሰላም ብቻ ነው። ሰላም በገንዘብ አይገዛም፣ ወርቅም አይደለም። የተጀመረውን ሕዳሴ ወደ ኋላ ለመመለስ የሚጥሩትን ወደ ሕግ ማቅረብ አለብን። በቤኒሻንጉልም በኦሮሞም ሕዝብ ሰላም ይኖር ላለው ብለዋል። የምዕራብ ወለጋ ዞን አስተዳዳሪ ተወካይ አቶ ዘሪሁን ተክሌ ለዘመናት አብሮ የኖረ ሕዝብ ያለፈውን ግጭት በመርሳት እርቅ አድርጎ አብሮ የመኖር ባህሉን ማስቀጠል አለበት ብለዋል። ተሰበሰብነው የትላንቱን አሻራ በመተው የህዘን ቀን በመተው ለአዲስ ህይወት አበሮ ለመስራት አዲስ ታሪክ የምንሰራበት በሁለቱ አጎራባች ክልሎች እና ህዝቦች መካከል እንዲህ አይነት ጠባሳ፣ ደም መፋሰስ እልኬት እንዳይፈጠር በዛሬው ዕለት ያለፈውን አሳዛኝ ሁኔታ ታሪክ የምናደርግበት ቀኖ እንዲያል ይጠይቃለን። የካማሺ ዞን አስተዳዳሪ አቶ ታሪኩ ኩመራ በበኩላቸው በባህላዊ ስርዓት እርቅ መካሄዱ እንዳስደሰታቸው ገልጸው ሰላሙን ዘላቂ ለማድረግ እና በግጭቱ ወቅት የተፈናቀሉ ዜጎች ወደ ቤት ንብረታቸው እንዲመለሱ ጥሪ አቅርበዋል። የቤንሻንጉል ጉሙዝ ክልላዊ መንግስትና የኦሮሚያ ክልል በሰፊ ትስስር ያላችው ህዝቦች እንደሆኑ በተለያዩ ታሪኮች የምንረዳ ሆኖ፣ ከቅርብ ጊዜ ወዲህ ሁለቱም ህዝቦች አንድነት ሊሸረሽሩ የሚፈልጉት በተፈጠሩ ክስተት ይህን ሁለቱም ህዝብ ለመራራቅ የሚያስገድሉ በርካታ ነገሮች ያጋጥሙን እንደሆነ የምንገነዘብ ስለሆነ፣ በዚህ በዛሬው ፕሮግራም ከሁለቱ ክልሎች የተገኘን ማህበረሰብ ክፍል የሁለቱ ወንድማሞች ህዝቦች ሰላም ወደነበረበት ለመመለስ ከልባችን በእኛ ሂድሜ መግለጽ ማንችሎ የሁለቱ ህዝቦች ትስስር በጣም የጠለቀና ሰፊ ስለሆነ የሚያቀራረብ የነበረውን ፍቅር፣ የነበረውን ሰላም፣ የነበረውን አንድነት የምንታወቅበት የመቻቻል እሴታችን ተግባራዊ የምናደርግበት የሁለቱም ዞን አመራር በግጭቱ ወቅት ወንጀል የፈጸሙ ግለሰቦችን ወደ ህግ ለማቅረብ እንደሚሰሩ ገልጸዋል። በሁለቱ ዞኖች መካከል ተቋርጦ የነበረው የንግድ ትራንስፖርት፣ እና ሌሎችም ማህበራዊ እንቅስቃሴዎች እንዲጀመሩም ስምምነት ላይ ተደርሷል። በመጨረሻም በሁለቱ ዞን ተወካዮች እርቆ የሰመረ መሆኑን ለማስረዳት እርቅ ከተካሄደ በኋላ አንድ ላይ ማድ ተቋርሰዋል። ከሁለቱም ዞኖች የተፈናቀሉ ከዘጠና ሺህ በላይ ሰዎች አሁንም በመጠለያ ካምፕ እንደሚኖሩ ከዞኑ አደጋ ስጋት አመራር ጽሕፈት ቤት ያገኘ ነው መረጃ ያመለክታል። ለአሜሪካ ድምፅ ናኮር መልካ ከጊምቢ። ወደ ቀጣዩ ስናልፋለን። የኤርትራ የባህል ትርኢት ቡድን በኢትዮጵያ የተለያዩ ከተሞች ጉብኝት ለማድረግ ዛሬ ከአስመራ ተነስቷል። ብርሃነ በርሄ ተከታዩ ልኳል። የኤርትራ የሰላም የባህል ቡድን በኢትዮጵያ የተለያዩ ቦታዎች የሙዚቃ ዝግጅት ለማቅረብ ዛሬ ከሰዓት በኋላ ወደ አዲስ አበባ ተጉዟል። ይህ ስልሳ ሁለት አባላትን የያዘው የሰላም የባህል ቡድን በኤርትራና ኢትዮጵያ መካከል የተጀመረውን ሰላም ለማክበርና ሁለቱን አገራት በባህል በማስተሳሰር የሰላም ግንኙነትን በይበልጥ ለማጠናከር የተደረገ የሙዚቃ ዝግጅት እንደሆነ ቡድኑን መርተው የሄዱት በኤርትራ የባህል ጉዳዮች የሙዚቃ ኃላፊ አቶ ኢዮብ ሀብት አብ ተናግረዋል። በዚህ የሰላም የባህል ቡድን የተለያዩ ትላልቅ አንጋፋና ታዋቂ እንዲሁም አዳዲስ ወጣት ዘፋኞች ሙዚቀኞችና የስብሪት የባህል ቡድንን ያካተተ ሲሆን በኢትዮጵያ ቆይታቸው ዘመናዊ ዘፈኖችንና በባህላዊ የሙዚቃ መሳሪያዎች የታጀቡ የኤርትራ ብሔሮችን የሚያንጸባርቁ ባህላዊና ዘመናዊ ዘፈኖችንና ውዝዋዜዎችን እንደሚያቀርቡ ታውቋል። ከየካቲት 16 እስከ የካቲት 21 2019 ባሉት ጊዜያት በባህር ዳር፣ አዳማና ሐዋሳ እንዲሁም በአዲስ አበባ ሚሌኒየም አዳራሽ ባህላዊ የሙዚቃ ዝግጅት እንደሚያቀርቡም ታውቋል። በዝግጅቱ ላይም አንጋፋና ታዋቂ የኢትዮጵያ ዘፋኞች እንደሚሳተፉም ለማወቅ ተችሏል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። አድማጮች የመጽሔቱንና የእለቱን አብይ ሳዳመጣችሁ፣ በዚሁ ወደ ሁለተኛው አጋማሽ እናልፋለን። ታዲያ ዛሬ ዕለቱ በተለያዩ አገሮች የቫለንታይንስ ቀን የሚከበርበት ነው። ቫለንታይንስ ይበልጡን ወደ ንግድ ማዘንበሉን ወይም የንግድ ጉዳይ መሆኑ ቀርቶ በሌሎች እንግዳ በሆነባቸው ባህሎች ውስጥም እየሰፋ እያደገ የመጣ ነው። ለሁሉም ይህን መንደርደሪያ በማድረግ ምጥን የግጥም ዝግጅት እንሆ ይበልጡን የገበያ ማዳመቂያነቱ ቢጎላ ግነት ቢያየልበትም መሰረቱን በምዕራባውያን ክርስቲያናዊ ልማዳዊ በዓላት ያደረገና አፈ ታሪኩም እንደሚለው ክብረ በዓሉ በስማቸው የተሰየመላቸው ቅዱስ ሰው ከጥንታዊ ሮም ናቸው። ቅዱስ ቫለንታይንስ በአውሮፓውያኑ የቀን ስሌት መሰረት በየአመቱ የካቲት 14 ስለ ፍቅር የሚከበረው ይህ ቅዱስ ቫለንታይንስ ስለ ቀኑ የተመረጠች ባለቤቷን ግን ያላወቅናት አንዲት ግጥም ጀባን በላ ትተኸኝ ስትሄድ ትሰኛለች። ትተኸኝ ስትሄድ ቆርጫለሁ ያለኝ አንጀቴ ተላውሶ ለትዝታ የታጨ ፍቅሬ ማቁን ለብሶ አዘኑን ቢያወርሰኝ ወስኜ የፈራሁኝ ልራመድ ስል ስልቆምኩኝ ወገቤ እጆቼን አጣብቆ ያዘብኝ። ምንችክ ያለ ፍቅር ጅምር ላይ ሰልችቶ ፍጻሜ ላይ ማፍቀር ሸኝቶ መባባት ለንባ ራስን ማጨት ምን ይሉታል ይሄን ይቅናህ ይቅናሽ ብሎ ፍቅርን ገፍቶ ጥሎ ካበቃለት ተስፋ ቃርሚያ መውደድ ማለም የጊዜን ቁመና በቁጭት መከርከም ምን ይሉታል ይሄን? ከመሸ ጀንበር ላይ የፀሐይን መናፈቅ ካበቃ በኋላ ለጅምር መጨነቅ ቆሞ ሕያጅ መጠበቅ ከጥላቻ ማኅፀን ፍቅር ላይ ወለድ ከሰደዱ በኋላ ለመያዝ ማሳደድ ወሰንኩኝ ያልኩት ልጅ እንደዚህ ተይዤ እንደዚህ ፈዝዤ ከፍጻሜው ጀመርኩ የሄደውን ጠበቅኩ። ከጥላቻ ማፀን ፍቅር ጽንስ ቋጠርኩ። በመለየት ኮቴ ላሳድድህ ፈለግኩ። አየህ ሃይደል ቅሽምና ለፍጻሜ ያልኩት ጅማሮ ሆነና እሳሳልህ ጀመረ ስትሄድ ፈራሁና ትትኸይ ስትሄድ ትትኸኝ ስትሄድ በሚርስ በሚል ርዕስ ከራዲዮ መጽሔት የተዋስናትን ግጥም ነበር ስለ ዕለቱ ያሰማ ናችሁ። አድማጮች አሁን በቀጥታ ወደ ሁለተኛው አጋማሽ ቀዳሚ ዝግጅት ነው የምንወስዳችሁ። ባህልና ማህበረሰብ፣ ባለፈው ቅዳሜ የጉርጉራ ጎሳ ተወላጆች በድሬዳዋ ስታዲየም አዲስ ኡጋዝ ወይም የጎሳ መሪ ሰይመዋል። 15,000 ገደማ የጎሳው ተወላጆች፣ የሌሎች ሶማሌ ጎሳ መሪዎች ሱልጣኖች፣ ገራዶችና የኦሮሞ አባገዳዎች በዚህ በዓለ ሲመት ላይ የተገኙ ሲሆን ለዚሁ ዓላማ ከአሜሪካ፣ ከካናዳ፣ ከአውሮፓ፣ ከአውስትራሊያ እና ከቻይና ጭምር ወደ ድሬዳዋ የመጡ የጎሳው ተወላጆችም ነበሩ። በኢትዮጵያ ለዘመናት ሲሰራበት የነበረው ባህላዊ አስተዳደር ከአጼ ኃይለሥላሴ ዘመን ጀምሮ በዘመናዊ አስተዳደር መተካት የጀመረ ቢሆንም በሶማሌ፣ አፋር፣ ቦረናና ውሱን የሀገሪቱ አካባቢዎች ግን አሁንም ከዘመናዊው አስተዳደር ጎን ለጎን ወይም በበለጠ ህዝቡን የማስተዳደር ሥራውን እየሰሩ ይገኛሉ። ይሄ አይጋጭም ወይ ወደፊትስ አጣጥሞ ከመሄድ አንጻር ምን መደረግ አለበት በሚለው ላይ አዲስ ቸኮል ከድሬዳዋ ባለሙያዎችን አነጋግሮ ነበር። ተከታዩን ልኮልናል። አቶ አህመድ ራጌ ይባላሉ። ሰሞኑን አዲሱ ጋዝ ከሾመው የጉርጉራ ጎሳ የተገኙ ናቸው። አቶ አህመድ በድሬዳዋ ና ደብረ ብርሃን መምህራን ማሰልጠኛ በመምህርነት ሰርተዋል። የድሬዳዋ አስተዳደር ትምህርት ቢሮ ኃላፊ ና የሶማሌ ክልል ትምህርት ቢሮ ምክትል ኃላፊ ሆነውም ሰርተዋል። የእርሳቸው ጎሳ የሆነው ጉርጉራ መሪውን የሚመርጥበት መንገድ ያስረዳሉ ምራ በሁለት በዛሪና በዙብ ይከፈላሉ። ዙብ በሁለት ይከፈላል። እንደገና በሊባኖ እና በሀ ይከፈላሉ። መረጠው ከሊባኖ ውስጥ ነው። ሊባኖ ከሚባለው ውስጥ ነው። ከአንደኛው እሱ ጎሳ ውስጥ ነው። ሊባኖ ራሱ እንደገና በሶስት ይከፈላል። ከሶስቱ ሊባኖዎች ማለትም ሰኔ፣ ሳንቸሌ እና ፈቲሌ ናቸው። ሊባኖ የሚባሉት ውስጥ የመጨረሻ ትንሹ ፈቲሌ ነው። ለእነሱ እድል ይሰጣል እንዲያገርቡ እነሱ በተሰጠ መስፈርት መሰረት ማለት ነው። ሽማግሌዎች በሚያወጡ መስፈርት መሰረት አረት ያቀርባሉ። ከአረቱ ውስጥ ሽማግሌዎቹ መስፈርቱ የሚያማሉ ገሬ ነው ያሉት ግን እሱ ይሰየማል። ከዛ ለሁሉም ይነገራል። መስፈርቶቹ እስኪ ምን ምን ናቸው? ዋና ዋናዎችን እስኪ እንገ አንደኛ፣ በእድሜ ትንሽ መሆን አለበት። ሁለተኛ፣ የጎሳን ባህል ጠንቅቆ የሚያውቅ መሆን አለበት። ሶስተኛ፣ በሁሉም ዘንድ ተቀባይነት ያለው መሆን አለበት። አራተኛ የተባለ ሆኖ ይመረጣል። ሌላ የሚያዩ ዜጋዎችም አሉ በራሳቸው ማለት ነው። በራሳቸው ብዙም ሱስ የማያጠቃው ጠንካራ የሆነ እንደዚህ እንደዚህ አይነት መስፈርቶችን እነሱ ያወጣሉ። እንደዚያ መስፈርት የሚያማላውን ነው ተወሱ ይገለሉ ብሎ የሚሰይሙት። ከዛ ላይ ሁሉም ይነገራል። ጉርጋ በሁለት ከፍራ ዚ ያለው ዳርና በዱ ዳር አንጋፋው ነው። እሱ መስማማት አለበት። እሱ ላይ በትመርቶ ገዛ መስማማት አለበት። ከተስማማ በባለስቦቱ ላይ ኢማማን ይባላል አለ። እሱን ራሱ ላይ ያደርግለታል ማለት ነው። ዘውድ አለ አይደል? እንደ ዘውድ ማለት ነው። እንደ ዘውድ ያንን ያለብሰዋል። ከዛ ደግሞ የሚባለው ሽማግሌ ወተት ያጣውና ራሱ ላይ ይጨምራሉ። ያ ንጉሳው ንጉስ፣ ዋና ኃላፊ ማለት ነው። ማንም አባል የሆነ የእሱን ትእዛዝ የማይጥፍ በብዙ መልኩ ከዘመናዊና አሳታፊ የምርጫ ስርዓት ጋር የሚቀራረበው ይህ የኡጋዝ ምርጫ ሂደት በበርካታ የሶማሌ ጎሳዎች ኡጋዝ አመራረጥም ይዘወተራል። የጉርጉራ ጎሳ የሚተዳደርበት ሄር የተባለ ፍትሐ ብሔርን የሚተካ ህግም አለው። ኡጋዙ ብዙ ጊዜ እድሜ ልኩን በጎሳ መሪነት የሚያገለግል ሲሆን አልፎ አልፎ ከመስመር ሲወጣ ግን ከስልጣን የሚወገድበት ስርዓትም አለ ከአምሰወርት

እና ኡጋዞችም ይሰረዝ ብታል። ጎሳው ከሌላ ጎሳው ወይም ብሔር ጋር ግጭቶች ሲገባ፣ በጎሳው ተወላጆች መካከል አለመግባባቶች ሲፈጠሩ፣ ወይም ለጎሳው ጠቃሚ የሆነ ነገር ለመስራት ሲታሰብ ኡጋዙና የንዑስ ጎሳ መሪዎች ሚና ከፍተኛ ነው። ግን ደግሞ እነኚህን የፍትህ የጸጥታ፣ የልማትና የመልካም አስተዳደር ጥያቄዎችን የሚመልሱ መንግስታዊ መዋቅሮችም አሉ። በአርብቶ አደር አካባቢዎች ግን ጎሳ መሪዎች ተጽዕኖ ፈጣሪነታቸው ከፍተኛ ነው። በጂጂጋ ዩኒቨርሲቲ የህግ መምህርና ከአሜሪካ አላባማ ዩኒቨርሲቲ በፌዴራሊዝም የሁለተኛ ዲግሪ የያዙት አቶ ሙክታር ኦስማን እነኚህ ባህላዊ አስተዳደሮች በመንግስት መዋቅርና በህገ መንግስቱ ተገቢው ሚናና እውቅና አልተሰጣቸውም ይላሉ። ይህ መደበኛው የሆነው የጎሳዎች ስርዓት በአርብቶ አደሩ አካባቢ በተለይ በሶማሌ፣ በአፋር በቦረናም እንዲሁ ነው። ከፍተኛ የሆነ ከህዝብ ጋር ቁርኝት አለው። ከህዝብ ጋር ህዝብን ያስተዳድራሉ፣ ህዝብ ይሰማቸዋል። የቀን ከቀን የህግ ጉዳዮች ራሱ በዛው ይታያሉ እና ግጭቶች ምናምን ሲከሰቱም እንዲሁ ይታያሉ እና ይሄ ሄዳ በነ ስርዓት ነው። ሆኖም ግን በኢትዮጵያ ውስጥ ወደ መደበኛው የተካተተበት መንገድ የለም። በእኛ ህገ መንግስት አንቀጽ ሰላሳ አራት ሳሰባት ንዑስ አንቀጽ አምስት ላይ የግል ጉዳዮች እና የጋብቻ ጉዳዮችን ሊያዩ ይችላሉ ምናምን ብሎ የተወሰነ ስልጣን ይሰጣቸዋል። እሱም ዘርዘር ያለና ወጥ የሆነ ህግ የለም። አሁን መሆን ካለበት ኢትዮጵያዊ የሆነ መፍትሄ ምንሻ ከሆነ፣ በተለይ ሶማሌ ክልል አካባቢ ያሉ፣ አፋር አካባቢ ያሉ እነዚህን የጎሳ ኃላፊዎች ህዝቡ የመረጣቸው እና የሚያከብራቸውን ኤንጌጅ የምናደርግበት ወደ ፎርማል የምናመጣበት የሆነ የመደበኛው አስተዳደር አካል ፈጠራ የታከለበት ተቋም ያስፈልገናል። አቶ ሙክታር መንግስት አንድ ችግር ከአቅሙ በላይ ሲሆንበት ብቻ ነው የጎሳ መሪዎችን የሚፈልገው ይላሉ። ለምሳሌ በኦሮሞ በሶማሌ በኩል ግጭት ሲፈጠሩ፣ በአፋርም እና በኢሳም መካከል ችግር ሲፈጠሩ ከዚህ በፊት የሚፈታው በባህላዊ መንገድ ነው። እነዚህ ተቋማት በጣም ያስፈልጋሉ፣ ለግጭት አፈታት በተለይ እነሱን ባለመጠቀማችን የእነሱን ስርዓት ኢንስቲቱሽናላይዝድ ባለማድረጋችን ባለፈው የተከሰቱ ግጭቶች ተባብሰው ሄደዋል። እና ግጭትን መከላከል ብቻ አይደለም፣ ግጭትን ማስወግድ ብቻ አይደለም፣ የአድሚኒስትሬሽን ሲስተሙ የሕዝቡን እንዲመስል የማስተዳደር ደግሞ በህገ መንግስት ክልሉ የተሰጠውን ደግሞ የሆነ የስልጣን ክፍፍል እና ወደ አድሚኒስትሬሽንም በጣም የማይገቡበት የራሳቸው የሆነ ድንበር በስልጣንም በተለያዩ መንገድ የራሳቸውን ድንበር ሊያገኙበት የሚችሉበት አይነት መዋቅር ያስፈልጋቸዋል። ለምሳሌ አሁን ጌሳ ይሄ ሶማሊላንድ በህገ መንግስት ውስጥ ገብተው የራሳቸው ካውንስል አላቸው። ለምሳሌ በኢስላሚክ ኢራን የራሳቸው የሬሊጅን ካውንስል አላቸው። በራሳቸው ሀገራዊ ሁኔታ ማለት ነው። ከአብዮታቸው አመጣት ታሪክ ጋር ተያያዘ የራሳቸው ካውንስል ምናምን አላቸው የሚወስኑበት ሁኔታዎች አሉ። አሁን ግን እየተካሄደ ያለው መንግስት በራሱ ይሄዳል። ከዛ በኋላ የሆነ ሲደናቀፍ የሃይማኖት አባቶችና የጎሳ አለቆችን ያመጣል። በኋላ አብረ ያላበኩትን አብሮ ያልሰሩትን ነገር ችግሩን ነው የሚካፈሉት። ብጠይቃቸው አሁኑ እኔ በምርምር በተለያዩ ነገር ጎን እንጠይቃቸዋለን እኛ በሚ ያልሰራ ነው ነገር ችግር ሲመጣ ነው ወይም የምንካፈል። በእርግጥ በተለይ አብዛኛው ነዋሪያቸው አርብቶ አደር የሆነባቸውና ከመንግስት መዋቅር ይልቅ ባህላዊ አስተዳደር ተጽዕኖ ፈጣሪ በሆነባቸው ክልሎች ክልላዊ ህገ መንግስታቸውን በማሻሻል የጎሳ መሪዎች በመደበኛው የመንግስት መዋቅር የሚታቀፉበትን ስርዓት ማመቻቸት ይቻላል። በመንግስት መዋቅር መታቀፋቸው የጎሳ መሪዎቹ የተለያዩ ድብቅ አላማዎች ላሏቸው አካላት በቀላሉ መጠቀሚያ እንዳይሆኑ ከማድረግ ባሻገር የመንግስታዊን መዋቅርም ክፍተት በእጅጉ የሚደፍን ነው ብለው ያምናሉ አቶ ሞክታር። ሆኖም የህግ ማሻሻያው በክልል ህገ መንግስቶች ብቻ መታጠር የለበትም ይላሉ። እኔ በክልል ሊመለስ ይችላል። አክቹዋሊ ግን እኔ ከፌዴራል ቢነሳ የበለጠ መናበብ ይኖራል ብዬ አስባለሁ። ምክንያቱም በሁለት ክልሎች መካከል በሚኖሩ ጉዳዮች ያው ፌዴራል መግባት አይቀርም። ፌዴራል ደግሞ እንደዚህ አይነት ተቋማት ሲመሰረቱ የእነሱም አካል ይሄ ኢንተርገቨርንመንታል የሆነ ቨርቲካል የሆነው ከፌዴራል እና ክልሎች መካከል ያለ ግንኙነት ስላለ ያ ነገር በህግ ይወሰን በኮንስቲቱሽን ቢቀመጥ እኛ ኮንስቲሽን ብዙ ነገር ይጉሉታል። በጣም የተጠናከረ ማድረግ ይቻላል። የዳበረ የሆነ ሀገር በቀል ሲሳም ስላለን ያንን ኢንኮምፐሬት ብናደርግ የዳበረ ነገር ልናመጣ እንችላለን። በሀገሪቱ በበርካታ አካባቢዎች ህገ ወጥ እንቅስቃሴዎች መስፋፋታቸው ተዉ የሚል ወይም ተዉ ቢል እንኳ ተሰሚነት ያለው የሀገር ሽማግሌ ወይም የአካባቢ መሪ አለመኖር ማሳያ ተደርጎ ሊወሰድ የሚችል ነገር ነው። ያም ሆኑ በአንዳንድ አካባቢዎች በተለይ በኦሮሚያና ሲዳማ ባህላዊ አስተዳደሩ የቀድሞ ተጽዕኖ ፈጣሪነታቸውን እንዲያገኙ እየተደረጉ ያሉ ጥረቶችና አባገዳዎችም ኦነግና ወደፓን እስከ ማስታረቅ የደረሰ ጅምር ስኬት ማስመዝገብ መጀመራቸው አበረታች ነው። በዚህ ረገድ ቀድሞውንም በህብረተሰቡ ዘንድ ከፍተኛ ተጽዕኖ ፈጣሪ የሆኑት የአርብቶ አደር አካባቢ ባህላዊ አስተዳደሮች ከዘመናዊ መንግስት ስርዓት ጋር ተጣጥመው እንዲቀጥሉ መደረጉ ጠቀሜታው ሁለንተናዊ መሆኑን አቶ አህመድ ራጌና አቶ ሙክታር ኦስማን የሚስማሙበት ነው። ለአሜሪካ ድምጽ ራዲዮ ለተጠናቀረ ዘገባ አዲስ ቸኮል ነኝ ድሬዳዋ። አዲስ ቸኮልን ላደረሰን ቅንብር እናመሰግናለን። አድማጮች አሁን ወደ መደበኛው ባህልና ማኅበረሰብ የባህልና ማኅበረሰብ ፕሮግራም አዘጋጅና አቅራቢ አሉላ ከበደ እዚሁ ስቱዲዮ ይገኛል። የምሽቱን ዝግጅትን ብታስተዋውቀንና ብንጀምር አሉላ። አመሰግናለሁ ሰለሞን። ሙናና አበበ የመጽሐፉ ርዕስ ነው። በአበበ ቢቅላ ታሪክና በአንዲት ጨቅላ ምናባዊ ትውውቅ ዙሪያ የሚያጠነጥን የህፃናት መጽሐፍ ነው። ደራሲዋ አበረከት ልዑል ሰገድ ናት። ወደ ሌላ ዘመንና ጊዜ በሐሳብም ያጓጉዘናል። ትረካው ቀደም ብሎ የጀመረ ነው። ለምሽቱም የመጨረሻውን ዝግጅት ነው የምናሰማው። ቀደም ብለን እልባት ካደረግንበት ነው ምንደረደረው። በቀላል ትረካ በዚያ እድሜ ያሉ ልጆች የሚረዱትና የሚያጓጓቸውን መሳል የልጆችን ስነ ልቦና ማጥናትና መረዳት ከቋንቋም በላይ የሚጠይቅ ይመስላል። ጥሩ የሥነ ጽሁፍ ሰው መሆን አንድ ነገር ነው። ለእነሱ በሚስማማ መልኩ ለመተረክ መቻል ሌላ ትልቅ ሥራ ነውና፣ እስኪ አሁንም በጀመርሹ ገፋ አርገሽ አስረጂን እንደነገርሽኝ ስምንት ዓመት ነው ወደዚህ ወደ ዩናይት ስቴትስ ከመጣሽ እዚህ ሀገር ከህፃንነትሽ ስላልኖር አስራአንደኛ ክፍል ሆነሽ ምጣሽ የሁለተኛ ደረጃ ትምህርትሽን አጠናቀሽ ወደ ከፍተኛ ትምህርት ገባሽ። ባህሉንም ማወቅ ይጠይቃልና የኢትዮጵያን ብቻ ሳይሆን የሚጻፍበትንም አገር ባህል፣ ስለ ኤዲተርሽ ገልጸሽልናል። ከቋንቋ ባሻገር ነገሮችን የሚመለከቱበትንም መመልከት ይጠይቃልና እሱስ ላይ እንዴት ነበረ? የትን ያህል ቀለለሽ? አዎ እውነት ነው። መጀመሪያ ሀሳብ ውስጥ ይመጣ እንደዚህ የተጻፉ መጽሀፎችን ማየት ነበረብኝ። ሲያገር ደግሞ ብዙ የልጆች መጽሀፎች ብዙ ለሪሶርስም አለ እና እነዚህ መጽሀፎች አንድ ወደ አምስት መጽሀፎች ታሪካዊ ነገሮችን የሚያትቱ መጽሀፎች ለምሳሌ ማርቲን ሉተር ኪንግ ላይ የተሰሩ መጽሀፎች አሉ። ስለ ባርነት ለልጆች ለማስረዳት የተጻፉ መጽሀፎች አሉ። እነሱን አየሁኝና ወደ አምስት መጽሀፎች ይሆናሉ። አጀማመሩ እንዴት ሊሆን እንደሚችል ትንሽ ሀሳቡን ሰጠኝ እንዳልኩት ኢትዮጵያ ደግሞ ብዙ ጊዜ መጽሐፍ ለልጆች የታሰቡ ብዙ ሪሶርሱም የለም እና ይሄኛው መጽሐፍ ሲጻፍ መጀመሪያ በእንግሊዝኛ የተጻፈው እውነት ነው ለዚሁ ላለ ኮሚኒቲ እንዲዳረስ ነው ግን ሁለተኛው ሌላው ዓለማችን ደግሞ ይሄ መጽሐፍ አማርኛም ተተርጉሞ በኦሮሚኛም ተተርጉሞ ተተርኮም በኦዲዮ ቡክም ኢትዮጵያም ላሉ ታዳጊ ልጆች ስለ ታሪካቸውም እንዲያውቁ ኢትዮጵያውያን ሴት ታላላቅ ሰዎች እንዲያውቁ እንዴት ይቻላል በሚለው ነው እና እንዳልኩ መጽሐፉ ሲጻፍ የተለያዩ መጽሐፎች የተጻፉት እንዴት እንደጻፉ ትንሽ ጥናት አድርገን ከዛ በኋላ ለመጽሐፍ ችለናል። ግሩም ትረካውን እያስገባን ሀሳቦችን እያመጣን መጽሐፉን የጻፍሽበትና የተጻፈበትን መንገድ አለፍ አለፍ እያለ ነው የምናየው። በሩ በተሰራበት እንጨት መገጣጠሚያ መሀል ባሉ ክፍት ቀዳዳዎች ወደ ውጭ ስመለከት ሶስት ላሞች፣ ሁለት ቡናማ አንዷ ደግሞ ጠቆር ያለች ከመስኩ ላይ ሳር ሲግጠ አየው። ከከብቶቹ ጀርባ ግርማ ሞገሱ የገዘፈ ተራራ ከርቀት ይታያል። በግምት አስር ሜትር ርቀት ላይ የከብቶቹ እረኛ ከዚህ ቀደም አይቼ የማላውቀው ልጅ በቀኝ እጁ ከብቶችን የሚያግድበትን አጭር በትር፣ በግራ እጁ ክንድ ስር ደግሞ ማስታወሻ የመሰለ ነገር ይዞ ቆመዋል። በዚህም ወቅት ነበር ህልም እያለምኩ አለመሆኔን ለማረጋገጥ እጄን በጥፊ እንደ መምታት በመሰለ ሁኔታ በስሱ ጠ አድርጌ የምታወት ይህን የነበር ህልም አለም ውስጥ ያለመሆኔን በእርግጠኝነት በድጋሚ ያረጋገጥኩት ትለናለች። እና ሳታስበው ሌላ ቦታ ራሷን ታገኘዋለች። የሄደችበት ቦታ ያ ታዳጊ በእድሜው አነስ ያለ ልጅ የት ነው ያለሁት? ቤተሰቦች የታሉ? አባዬ ስታለች አንተ ማነ? እዚህ ለምንድን ነው የመጣሁት? ያለች ጥያቄ ስታከታትልለት መኝታ ቤቴ ውስጥ ምን ታደርጊያለሽ? ሲል ይጀምራሉ። በኋላ የነበረችበት ቤቷ ሳይሆን ጃቶ መሆኑን ይነግራታል። እንግዲህ የአበበ ቢቂላ የትውልድ ሀገር፣ በሀሳብ ሄዳለች። በዚያ ዘመን እዛ ቦታ እንዳለች ያስረዳናል። ቀጥ እስኪ ከዚህ በኋላ ታሪክ ወዴት ይሄዳል? እሺ አዎ። እንደዛ አካላት ወዲህ በጣም ትደነግጣለች። እንዴት የሆነ እጃቸው እንዴት መጣ? አሁን አዲስ አበባ እንዴት ነው የሚሄደው ምናምን ብላ ትጠይቀዋለች። ከዛ ስትጠይቀው እንዲህ አዲስ አበባ ያው እንዴት መጣሽ? ጊዜው አስራ ዘጠኝ አርባዎቹ እንደመሆኑ መጠን ከእጃቸው አዲስ አበባ የሚሄድ አውቶቢስ የለም ይላታል እና በጣም ትደናገጣለች። ከዛ በኋላ እሱ ብቻ ስለምታውቀው ያው ትምህርት ቤት ብሄድ ነው አታስረፍጅብኝ ይላታል እና በዚህ መሀል በቃ እኔማ ብቻዬን አልሆነም ከአንተ ጋር ትምህርት ቤት እሄዳለሁ ትለዋለች። በዚህ መሀል ይነጋገራሉ። እንዴት ትምህርት ቤት ሄዳለች ምን ብዬ ነው ትምህርት ቤት የምትገቢ? አይ በቃ ዘመድ ኔ እላቸዋለሁ ትለዋለች እና አይ ምናም ብሎ ያው እንግዲህ ቢያቅማማም ምንም አማራጭ ስላልነበረው ያው ትምህርት ቤት ይዟት ይሄዳል እና በዚህ መሀል ነበረ ስም ማነው በሚለው የሚለው አበበ ቢቂላ እባላለሁ ሲላት፣ እንደ ሯጩ አበበ ቢቂላ ነው ወይ ትለዋለች። አይ እኔ እንደዛ የሚባል ሯጭ አላቅም ይላታል። እና እንዴት አበበ ቢቂላን አታውቀውም? አዲስ አበባ ስቴዲየም አለው ምናምን ብላ በምትነግርበት ሰዓት፣ ያው እሱ ግራ ይገባዋል። እሷ የዛሬውን ዘመን የእሷን ዘመን አበበ ቢቂላ ነው የምትነግረው፣ እሱ የዚያን ዘመን የሺ ዘጠኝ መቶ አርባዎቹን አበበ ቢቂላን ያን አበበ ነው የሚነግራት አዎ፣ ትክክል አዎ። እና እሷ የምትነግረው ያለችበትን ነው። እና በዚህ መሀል ደግሞ ስለ አመቱ እሱ አንደኛ ክፍል ነው ያለው እና እሷ አራተኛ ክፍል ነው ያለችው እና በሆነ ጊዜ አመቱ ስንት ነው ሲላል ሁለት ሺህ አስራ አንድ ነ ትለዋለች። እና እንዲ ትቀልጅ ያለች ያደ ምንድን ነው ዛሬ? ነገሩ ሁሉ እንግዳ ነው። አመቱማ እንደዚህ አደለም ዘጠኝ አርባዎቿ ና እንደዛ ብሎ ሲያስረዳት እሷ ደግሞ አይ በቃ አንደኛ ክፍል ስለሆነ አመቱን መቁጠር አልነግሯቸውም፣ ትላለች እና በዚህ መሀል ነው በቃ ሁለቱም ተወዛግቧል። እሱ እንዴት እንግዳ የሆነች ልጅ ቤቴ ልትገኝ ትችላለች ትለው ነገር በሙሉ ለሱ ምንም ትርጉም አይሰጠውም። እሷም ውዝግብ ውስጥ ናለች፣ እንዴት ከአዲስ አበባ አቶ እንደመጣች አመቱ ምን እንደሆነ። በዚህ መሀል ግን እየተወያዩ ሄዱ። ትምህርት ቤት ሄዳ ታየዋለች፣ እግር ኳስ ሲጫወት ሲሮጥ፣ ከሁሉም ያው ፈጣን የሆነ ሯጭ ነው ብላ ትርካለች እና በዚህ መሀል በሆነ ምታታዊ ነገር ያለችበት ክፍለ ዘመን አሁን የምታውቀው ሳይሆን ወደ ኋላ እንደተጓዘች ትመለከታለች እና በዚህ መሀል እንዴ አሁን ሴት ነው ማድረው ወላጆቹ ቤታቸው ባያሳድርንስ ማላውቀው ሀገር ብላ ትጨነቃለች ግን እናትዬው በጣም ተጨንቀው ሁላ ቤተሰቦች ከጠፉብሽ ብለው ጎረቤት ጠይቀው ደግነቱንም ያሳያል። የዛን ጊዜ አሁንም ያው ኢትዮጵያ ሕዝብ ደግ ነው ያለው ምንም ችግር የለውም ብለው ቤታቸው እንዳቆዩ አብረው እራት እንደበሉ ከቤትም ምንም ብትፈራም ብትደነገጥም የነበራቸው ደግነት ያበበን ቢሆን ከሱ ጋር ያሳለፈችው ጊዜ ከሱ ብዙ እንድትማር አረጋት ከቤተሰቦችም ጋር ጥሩ ጊዜ አሳልፋ ነው የሚያልቀው። የመጀመሪያው ምዕራፍ በዚህ መልኩ ነው የሚያልቀው። መጀመሪያ ምዕራፍ እንደዚህ እያለ አንድ ጊዜ ከሄደች ወዲህ ስለ አበበ ቢቂላ መጀመሪያ ከምታውቀው በላይ ይበልጥ ለማወቅ ትጓጓለች። ስለ ታሪኩ ሮም ኦሎምፒክስ እንዴት እንዳሸነፈ የመሳሰሉት ነገሮች እና በዚህ መሀል መጀመሪያ ያየችው ነገር ያ ስሜት ይበልጥ ለማወቅ ይገፋፋታል። አሁንም ወደ ትረካው እንመለሳለን። መንደርደሪያውን ላስቀድም። ምንም እንኳን እየሮጥኩ ብከተለውም እጅግ በጣም በፍጥነት ስለሚራመድ ልደርስበት አልቻልኩም ስትል ትንደረደራለች። በሩጫ እየተከተልኩት መሆኔን ሲያውቅ ቆሞ ጠበቀኝ። ከደረስኩበትም በኋላ ምንም ሳያዋራኝ ዝም እንዳለ ጉዞውን ቀጠለ። ለመሆኑ የስንተኛ ክፍል ተማሪ ነህ ብዬ ጠየቅኩት ስትል ነው የምታስቀድመው። አንደኛ ክፍል ትምህርት የጀመርኩት ዘንድሮ ነው አለኝ። እሱም ይህንኑ አይነት ጥያቄ ሊጠይቀኝ ይችላል በሚል ግምት እኔ የአራተኛ ክፍል ተማሪ ነኝ አልኩት። ቀጥዬም ስም ማን ይባላል? አበበ ቢቂላ። ልክ እንደ አትሌቱ። ይህ ምን አትሌት ምን እያልከኝ ነው? ኢትዮጵያ ውስጥ ካሉት ታላላቅ አትሌቶች አንዱ የሆነውን አላውቅም እያልከኝ ነው? ስሙን ስሰማ ይህ የመጀመሪያ ጊዜ ነው። በሮም ኦሎምፒክ በ1952 ዓ ም የወርቅ ሜዳሊያ ያገኘ ነው። በሮም ኦሎምፒክ በ1952 ዓ ም የወርቅ ሜዳሊያ ማግኘቱን እንዴት ልታውቅ ይቻልሽ? ምን ማለት ነው? እንዴት የወደፊቱን ልትተነብይ ይቻልሽ ማለቴ ነው። 1952 ወደፊት ይባላል እንዴ? በጣም የድሮ ጊዜ ነው እኮ አልኩት። አበበ በንግግሬ የያዘው ማስታወሻ ደብተር ከእጁ እስከሚወድቅ ድረስ በጣም ከት ብሎ ሳቀ። በጣም የምትገርሚ ልጅ ነሽ አይመስለኝም። 1952 ያለፈ ጊዜ ነው ማለት ምን የሚያስገርም ነገር አለው? ምክንያቱም 1952 ያለፈ ጊዜ አይደለማ። አሁን ያለንበት ዘመን 1936 ነው። ስለዚህ 1952 ወደፊት ያለ አመት ነው። እኔ የአንደኛ ክፍል ተማሪ ሆኜ ራሱ ይሄን አውቃለሁ። አንቺ ግን የአራተኛ ክፍል ተማሪ የሆነች ይህንን እንኳ አታውቂም። ዘመኑ 2011 እንጂ 1936 እንዳልሆነ ለአበበ ልነግረው ፈለግኩና ተውኩት። ምናልባት መምህሮቹ የዘመን አቆጣጠርን ወይም ዘመን እንዴት እንደሚቆጠር አላስተማሩት ይሆናል። ትምህርት ቤታችሁ ለመድረስ ምን ያህል ይቀረናል? ሁለት ሰዓት የሚያህል ይቀረናል። ምን? ይህን ሁሉ ርቀት በዚህ ድንጋያማ መሬት ላይ እንዴት መጓዝ ይችላለሁ? ለአንቺ ብዬ ነው እንጂ ቀሪውን ርቀት በሩጫ በአንድ ሰዓት ውስጥ መፈጸም እችላለሁ። አንቺ በጣም ቀስ ብለሽ ነው የምትራመጂው። እንደውም ለአንቺ ስል ቀስ ብዬ አለሁ። እኔ ሁልጊዜ ስራመድ በጣም እየፈጠንኩ ወይም እየሮጥኩ ነው። እኔ በጣም በፍጥነት መሮጥ እችላለሁ። እሺ መወዳደር ትፈልጋለሽ? አዎ። አሁን እንዳልኩት የማስታወሻ ደብተሩን ሱሪ ውስጥ ሸጎጠና ሩጫውን ቀጠለ። በሕይወቴ በእንደዚህ አይነት ፍጥነት ማንም ሰው ሲሮጥ አይቼ አላውቅም። ሲሮጥ ልክ እንደ ንፋስ እጅግ በጣም ፈጣን ነው። ልከተለው ወይንም ልደርስበት ሞከርኩ፣ ሆኖም አልቻልኩም። በመጨረሻም ትንፋሽ አጠረኝና ቆምኩ። ትንፋሼ ቁርጥ ቁርጥ ይል ጀመር፣ ሳምባዎቼም መተንፈስ ያቆሙ መሰለኝ። ከትንሽ ቆይታ በኋላ በአግባቡ መተንፈስ ጀመርኩኝ። ቀና ብዬ አበበን ስመለከተው ከእኔም በጣም ርቆ ሄዷል። ዘመኑ 1940ዎቹ፣ ባለታሪኮቹ እውቁ አትሌት አበበ ቢቂላና የሐሳቧ ሰው ሙና ነበሩ። የተከታተላችሁት የአንድ እውቅ ባለታሪክን ሕይወት ወደ ተፈጸመበት ሌላ ዘመን በሐሳብ የሚወስደው የበረከት የሕፃናት መጽሐፍ በእንግሊዝኛ ነው የተጻፈው። ወደ አማርኛ የመለሰው ደግሞ ይልማ ተፈሪ ነው። ደራሲዋን በረከትና ይልማን እናመሰግናለን። እንዲሁም በትረካ የተባበሩኝን ባልደረቦችን ስታብላቸውና አዲሱ አበበን አመሰግናለሁ። አሁን ወደ መጨረሻ አውቅ ነበር። በሜሪላንድ መንግሥት የተመዘገበ ኢትዮ አሜሪካን የንግድ ምክር ቤት የፊታችን እሁድ ከቀትር በኋላ በሚያካሂደው በሞንትጋመሪ ኮሌጅ በጠራው ጉባኤ ሥራውን በይፋ እንደሚጀምር አስታውቋል። ከአስተባባሪዎችና ከመሪዎቹ የጊዜያዊ ቦርዱን ፕሬዝደንት አቶ አወቀ ሰመወርቅን እንዲሁም የሂሳብ ኃላፊዋን ወይዘሮ ሰላማዊ ተፈራን ሰለሞን አባተ አነጋግሮ የዘገባው የመጀመሪያ ክፍል በትናንትናው ምሽት ተደምጦ ነበር። ተከታዩ ክፍል ቀጥሎ ይቀርባል። ኢትዮ አሜሪካን ንግድ ምክር ቤት በመንግሥት የተመዘገበና ፍቃድ ያለው ተቋም ከመሆኑ በተጨማሪ የአካባቢው ስቴቶች መንግሥታትና አስተዳደሮች ድጋፍ ያልተለየው መሆኑን መሪዎቹ ተናግረዋል። ለምን? ፍቃድ ከመጠየቅ ጀምሮ ከአሜሪካ መንግስት ጋር በተለይም ከሜሪላንድ መንግስት ጋር ስንሰራ ነው የቆየ ነው። በተለያዩ ስብሰባዎቻችን ላይ እየጋበዝናቸው እየተገኙ ማበረታቻ ሲሰጡን ነበረ። ምክንያቱም የእኛ መመስረት ለእኛ ብቻ ሳይሆን የሚጠቅመው አንድ ማዕከላዊ የሆነ የንግድ ማህበራት ሴንተር ከተገኘ ለእነሱም እኛን ቀርቦ ለማነጋገር፣ በንግድ ድርጅቶች ዙሪያ ያሉትን ችግሮች በአንድ ቦታ ላይ ለመስማት እና ለማየት መልእክታቸውንም ወደ እኛ ለማድረስ ከእኛም መልእክታችንን ለመቀበል ቀላል ይሆንላቸዋል። ስለዚህ በደንብ እያበረታቱን ነው። አሁንም ወደፊት ሁድለት ለሚኖረን ስብሰባ ከዋሽንግተን ዲሲ ከንቲባ ጀምሮ የሜሪላንድ ባለስልጣናት የሚገኙበት ስብሰባ ነው የሚሆነው። የንግድ ምክር ቤቱ መስራቾች ሲሰሩ የቆዩት ከመንግስት ተቋማትና ባለስልጣናት ጋር ብቻ ሳይሆን ከሌሎችም መሰል ምንጫቸው የተለያዩ ሀገሮች የሆኑ የንግድ ማህበረሰብ አባላት ከፈጠሯቸውና ጠንክረው ያሉ የንግድ ምክር ቤቶች ጋርም እንደሆነ ነው መሪዎቹ የሚናገሩት። ልምድና መረጃ ሲለዋወጡ ቆይተዋል። ኢትዮ አሜሪካን ንግድ ምክር ቤት ምንም እንኳ ስሙ የኢትዮጵያ ይሁን እንጂ በብዙ ታሪካዊና የተፈጥሮ ዳራዎች ምክንያት ተሳስረው የሚኖሩትንና በንግዶችም ሆነ በኑሮ ተመሳሳይ የሆኑትን ኤርትራውያንንም የሚጋብዝ መሆኑን ይናገራሉ መሪዎቹ። ሌሎችንም ሊያቅፍ ይችላል እንደ አባባላቸው። በመጀመሪያ አትኩሮት እንዲሰጠው የምፈልገው ነገር ማህበሩ ሲመሰረት ከዘር፣ ከፖለቲካና ከሃይማኖት ነጻ የሆነ ነው። ስለዚህ ማንኛውም ንግድን የተመለከተ በንግድ ዙሪያ የሚኖር ግንኙነት ካለ እንኳን እስከ ኤርትራውያን ጋራ ከሌሎችም በዓለም ላይ ከመጡ የንግድ ተቋማት ጋራ በመተባበር ለመስራት ዝግጅዎች ነን። ስለዚህ ኤርትራውያን ወንድሞቻችን ናቸው፣ እንደራሳችን ራሳችን የምንቆጥራቸው ናቸው። ጥሪም አድርገንላቸዋል በዕለቱ በዚህ በምስረታው ጉባኤ ላይ እንዲገኙ በተጠናከረ መልኩ አብረን መስራታችን እንደሚቀጥል ምን ጥርጥር የለኝም። በንግድ ምክር ቤቱ አባልነት ሁሉ ሊሳተፉ ይችላሉ። በንግድ ምክር ቤቱ አባልነት ሁሉ መሳተፍ ይችላሉ። የንግድ ምክር ቤቱን መተዳደሪያ ደንብ ተከትሎ በሚወጡ አሰራሮች መሰረት ይህንን ጥሪ ስናደርግ ኤርትራን ወይም ኢትዮጵያኖች ብቻ ብለን አይደለም። በዚሁ አጋጣሚ መናገር የምፈልገው ብዙ የኤርትራን ሬስቶራንቶች፣ ጋዝ ስቴሽን፣ ሰቨን ኢለቨን ያላቸው እንደገና ሎየሮችም አካውንታንት ሁላ ሳያኖች እንደሆኑ እያወቅን ጥሪ ልከንላቸዋልና ይህን አጋጣሚ ተጠቅመው መተው ተጠቃሚ እንዲሆኑ በዚ አጋጣሚ ማስገናል ፈልገን። የሴቶችን አቅም ማጠናከር፣ የወሳኝነት ችሎታቸውን ማጎልበት የወቅቱ ዓለም አቀፍ ፖሊሲዎች አቅጣጫ ነው። ዩናይትድ ስቴትስ ውስጥ ካሉ የኢትዮጵያውያንና ኢትዮ አሜሪካውያን ንግዶች ብዙዎቹ የሚንቀሳቀሱትና የተያያዙትም በሴቶች ነው። ይህ የንግድ ምክር ቤት ለዚህ ጥያቄ የሰጠው ትኩረት ይኖር ይሆን? ወይዘሮ ሰላም የእርሶስ የግል ድርሻ ምን ይሆን በዚህ በኩል? በጣም አመሰግናለሁ ለዚህ ጥያቄ አ በእርግጥ ነው ብዙ ሴቶች ብዙ ቦታ ላይ ተሳትፎ የለንም። ባሎቻችንን ነው የምንልከው ለግዢ እንዲሆን፣ ለብዙ ነገሮች ባል ነው ባል ላይ ነው ኃላፊነት የምንሰጠው። ግን እኛ ሴቶች ብዙ ማድረግ የምንችለው እያደረግንም ደግሞ ያልተቆጠረልን ብዙ ነገሮች አሉ እና ይህንን ነገር አሁን የቻምበሩ የሚያደርገው አንደኛ ያው በቢዝነስ ውስጥ እኔም ስላለሁኝ ይሄ ቢዝነስ ሴቶችን እንዴት አድርገን ወደ የተለያዩ ቢዝነስ ላይ እናደርጋለን፣ እንዴት ውጤታማ እንደሚሆኑ አንዳንድ ወርክሾፖች ያሰብናቸዋል። በእንደዛ መልኩ ውስጥ ሴቶችን እያሳተፍን ሴት ምን መስራት እንዳለባት ከወንድ እኩል እንደሆነች እና እኛ የምንሰራው እኩል ያው ለምሳሌ በሬስቶራንት ባለቤት ሆኜ ብዙ ነገሮች አሉ ከግዢ ጀምሮ ብዙ የማድረጋቸው ስራዎች አሉ፣ እና እንደ እኔ ሆነው ብዙ ቦታዎች ላይ መሳተፍ እንደሚችሉ ያንን በቻምበሩ አንድኛው ከፕሮግራማችን ውስጥ አንዱ እሱ ነው። ሴቶችን ምክንያቱም እኔ እንደ ሴትነቴ ኃላፊነት አለብኝ ሴቶችን ወደ ቢዝነስ አለም ውስጥ እንዲመጡ እና ያንን ለማድረግ ያው ወደፊት እንደ እግዚአብሔር ፍቃድ እናደርጋለን ብለን እናስባለን። አቶ አወቀ የሚጨምሩት ነገር ይኖራል? እርስዎ እዚህ ላይ በቻምበራችን ውስጥ ምናልባት ብቸኛው የቦርድ አባል የነበሩት እርሳቸው ናቸው ስራቸው አክቲቭሊ ሲሳተፉ የቆዩት ነገር ግን ወደፊት ሴቶች የንግድ ባለቤቶች እንዲካተቱና የበለጠ ጠንካራ እንድንሆን የሚያግዙን ነው የሚሆነው። አዩ ከአስራ ሰባት ንግዶች ወይም የዚህ ጊዜያዊ ቦርድ አባላት አንዲት ሴት ብቻ መኖሯ ምን ያህል ትኩረት የሚያስፈልገው ነገር እንደሆነ እና ብዙ ልትሰሩበት የሚገባ መስክ እንደሆነ ያሳያል ይመስለኛል ይሄ። ትክክል ነው። እሱን በማሰብ አሁን ወደ መጨረሻው አካባቢ የጨመርናቸው ሁለት ሌሎች ሴቶች አሉ። ግን በተጠናከረ መልኩ ይህንን እንደ ዋና አጀንዳ አንስተን ደግሞ ተወያይተን የምናዳብርበት መንገድ ይኖራል። በመጪው እሁድ የንግድ ምክር ቤቱ የመጀመሪያ ይፋ ስብሰባ ላይ ከሚገኙ ታዋቂ ንግዶች መስራቾች፣ ባለቤቶችና መሪዎች መካከል ጥቂቱን ጠቃቅሰውልኛል። አቶ አወቀና ወይዘሮ ሰላም በሚመጣው እሁድ በምናደርገው ትልቅ ስብሰባችን ላይ በንግዱ ዓለም በርካታ ልምድ ያካበቱና በጣም ታዋቂ የሆኑ ኢትዮጵያውያን ወገኖቻችን ይገኛሉ። ከእነሱ መካከል ጥቂቶቹን ብቻ ለመጥቀስ ወዳለውኝ አቶ ገብረየስ ቤኛ ይገኛሉ። የኢትዮጵያ ማልጋሜትድ ሊሚትድ መስራችና ባለቤት ናቸው። አቶ ተካሊኝ ገዳሙ በኢትዮጵያ የአቢሲኒያ ባንክ መስራችና ቸርማን የነበሩ ናቸው። እንዲሁም እዚህ አሁን በሰሜን አሜሪካ በምስረታ ላይ የሚገኘው ማራቶን ኢንተርናሽናል ባንክ መስራችና ቸርማን ናቸው። ተጨማሪም አቶ ብርሃነ መዋ ይገኛሉ። አቶ ብርሃነ መዋ ብዙዎቻችን እናውቃቸዋለን። ኬሚካል ሶሳይቲ ኦፍ ኢትዮጵያ ፕሬዚዳንት የነበሩ ናቸው። የአዲስ አበባ ምክር ቤት ፕሬዚዳንት የነበሩ ናቸው። ከዚሁ ከቨርጂኒያም ደግሞ አቶ ኃይሉ ዳማ ለረጅም ጊዜ የምናውቀው ዳማ ሬስቶራንት ባለቤት ናቸው ይገኛሉ። እርሳቸውም ከውጭ ድርጅቶችም ማለትም ከመንግስት አካላት ዩኤስኤድ ተወካዮች ይገኛሉ። ስለዚህ በርካታ ትልልቅ ሰዎች የሚያስተምሩንና ልምዳቸውን የሚያካፍሉን የሚገኙበት ስብሰባ ነው የሚሆነው እንደተናገርነው ነው። ለአስር ወራት የደከምንበት የተዘጋጀንበት በደንብ የተጠና የተደራጀ ዝግጅት ነው። ሁሉም ጥሪው የተደረገላቸው የንግድ አባላት እንደሚገኙ ተስፋ እናደርጋለን። ጥሪውን ያልሰሙ ካሉ የሰሙት እንዲያሰሙልን በዚሁ አጋጣሚ ያደራ ለማለት እንወዳለን። ዌብሳይት አለን፣ እዛ ላይ ተጨማሪ የምንገኝባቸው የስልክ መስመሮችና ፖስታ ቁጥሮች አድራሻችን ሁሉ የተጠቀሰበት አለ። ዌብሳይታችን ኢትዮ አሜሪካን ቻምበር ዳት ካም ነው። ኢትዮ አሜሪካን ቻምበር አንድ ቃል ነው። ኢቨንት ብራይት በሚል እዛ ላይ ኢቨንቱ ሙሉ ፕሮግራሙን የሚጠቅስ ኢቨንት ብራይት ላይ ገብታችሁ ኢትዮ አሜሪካን ቻምበር ኦፍ ኮሜርስ ብላ ስትፈልጉ እዛ ላይ እንደምትመጡ ሬጅስተር ብታደርጉልን ለእኛም ቀላል ይሆንልናል እና ለእናንት መረጃ አለበት። የሚካሄደው በዚሁ በሜሪላንድ ሲልቨር ስፕሪንግ በሚገኘው ሞንትጋመሪ ኮሌጅ አዳራሽ ውስጥ ነው። የሚደረገው በሶስት ሰዓት ፒኤም ከሰዓት በኋላ ማለት ነው። በዚሁ አጋጣሚ የሞንትጋመሪ ኮሌጅን አስተዳደር ልናመሰግን እንወዳለን። አዳራሹን በነጻ ስለፈቀዱልን። ስለዚህ የመሰባሰባችን አንዱ ኃይል ነው፣ ብዙ በር ያስከፍትልናል። ተወያዮቼን የኢትዮ አሜሪካን ንግድ ምክር ቤት ጊዜያዊ ቦርድ ፕሬዚደንቱን አቶ አወቀ ስመወርቅንና ሂሳብ ያዥዋን ወይዘሮ ሰላማዊ ተፈራን አመሰግናለሁ። ሙሉ ቃለ ምልልስ ዌብሳይታችንና ፌስቡክ ገጻችን ላይ ይገኛል። ያድምጡት። አድማጮች ለምሽቱ የያዝነውንም በዚሁ አበቃን። አሁን የትግርኛ ፕሮግራም ይቀጥላል። በእኛ በኩል ሰላም፣ ደህና አደሩ።